የዲ ደብልዩ ዜና አመሰግናለሁ ማንተ ጋፍቶት። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና ነው። የፕሪቶሪያው የሰላም ስምምነት ጠላት የሆኑ ኃይሎች ጭምር ግጭት ለመፍጠር እየጣሩ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ከሰሱ። የአማራ ብሔራዊ ንቅናቄ አብን በበኩሉ ህወሓት ለአራተኛ ዙር በህዝባችን ላይ ግጭት ቀስቅሷል ሲል ከሷል። ሰሞኑን በራይ የአላማጣ ወረዳ አንዳንድ አካባቢዎች ከተፈጠረው አለመረጋጋት ጋር በተያያዘም በሺህ የሚቆጠሩ ያላማጣና ኮረም ነዋሪዎች ወደ ቆቦና ሰቆጣ መፈናቀላቸውን ተናግረዋል። የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት ብሪታንያና ሰሜን አይርላንድ ጋር በመተባበር ለኢትዮጵያውያን ተረጂዎች የሚውል ዓለም አቀፍ የገንዘብ ማሰባሰብ መርሃ ግብር ጄኔቫ ስዊዘርላንድ ውስጥ እያካሄዱ ነው። በሱዳን ሰላማዊ ዜጎችን ሳይለዩ የሚሰነዘሩ ጥቃቶች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች ሊሆኑ እንደሚችሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስጠነቀቁም። እስራኤል ወታደሮች ደቡባዊ የጋዛ ሰርጥን ለቀው መውጣታቸውን ተከትሎ አንድ ሺ ቶን የሚመዝኑ ያልፈነዱ ቦምቦች በትምህርት ቤቶች ውስጥ ማግኘቱን የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ጉዳይ ኤጀንሲ አስታወቀም። የአውሮፓ ህብረት በኢራን የድሮን ቴክኖሎጂ ላይ ያነጣጠረ አዲስ ማዕቀብ እንዲጣል ፍላጎቷ መሆኑን ጀርመን አስታውቃለች። ዜናውን በዝርዝር። የፕሪቶሪያው የሰላም ስምምነት ጠላት የሆኑ ኃይሎች ግጭት ለመፍጠር እየጣሩ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ከሰሱም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በደቡብ ትግራይና በሌሎች በኃይል በተያያዙ የትግራይ ግዛቶች እየታየ ያለው ክስተት በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር አሊያም በህዋት ወይም ደግሞ በትግራይና በአማራ ክልሎች መካከል የተፈጠረ ግጭት አይደለም ብለዋል። አቶ ጌታቸው በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ክስተቱ ሁለቱ ወገኖች የፕሪቶሪያውን ስምምነት ተግባራዊ ለማድረግ እያደረጉ ያለውን አዎንታዊ ግንኙነት ለማደናቀፍ የሚፈልጉም የስምምነቱ ጠላቶች ያሏቸው የፈጠሩት ነው ብለዋል። በሌላ በኩል ህወሓት ለአራተኛ ዙር በህዝባችን ላይ ግጭት ቀስቅሷል ሲል የአማራ ብሔራዊ ንቅናቄ አብን ከሷል። አብን በወቅታዊ ሁኔታ ላይ ባወጣው መግለጫ ህወሓት ከትናንቱ ታሪካዊ ስህተቱ የማይማር በማለት ብርቱ ነቀፋ ሰንዝሯል። የአብን መግለጫ የተሰማው የህወሓት ኃይሎች በራያ አላማጣ አካባቢ አንዳንድ ቦታዎችን እየተቆጣጠሩ ነው የሚሉ መረጃዎች መውጣታቸውን ተከትሎ ነው። አብን በህወሓት ችግር የአማራና የትግራይ ህዝቦች መላ አገሪቱና ቀጠናው ችግር ውስጥ እየወደቀ በመሆኑ ይህ በአስቸኳይ እንዲቆም ሲል ጠይቋል። የምሽቱ የዜና መጽሔት በዚህ ጉዳይ ላይ ዝርዝር ዘገባ ይዟል። በተያያዘ ዜና ሰሞኑን በራይ የአላማጣ ወረዳ አንዳንድ አካባቢዎች ከተፈጠረ አለመረጋጋት ጋር በተያያዘ በአስር ሺህ የሚቆጠሩ የአላማጣና ኮረም ነዋሪዎች ወደ ቆቦና ሰቆጣ መፈናቀላቸውን ተናገሩም። አንድ ካላማጣ ከተማ ትናንት ወደ ቆቦ የተፈናቀሉና ተፈናቃይ እንዴት ናችሁ ያለን አካል የለም። በየበረንዳውና በየመንገዱ ተበትነናል ብለዋል። በመንገድ ላይ ከየት እንደተተኮሰ በማይታወቅ ጥይት ተመተው የሞቱ ሰዎች እንዳሉም ተናግረዋል። ንት የተፈጠረው ያው የመማር ማስተማር የሌሎችም የቢሮ ጉራዎች ጉዳዮች ነበሩ እና ኋላ ላይ ግን ህዝቡ እንዳለ ፈረሰ። ከዛ ኋላ ያው በቃ የአውጭኝ ስራ ነው የተሰራው። ማለት በቃ ምንም እንኳን ወዴት ናቸው፣ እንዴት ናቸው የሚል እንኳን አልነበረም። ወደ ወገናቸው ለመጠጋት ሲመጡ ያለ አግባቢ ይሞቷል። እንደ አስተያየት ሰጪው አስር ሺ ያህል ሰዎች ከአላማጣ ቆቦ ገብተዋል። እንደዚሁም ከኮረም ከተማ የሚፈናቀሉ ሰዎች ሰቆጣ ከተማ መግባታቸውን ትናንት ከቦታው የደረሱ ተፈናቃይ ተናግረዋል። የጸጥታ አባላት ተፈናቃዮችን አትሄዱ እያሉ ሲከላከሏቸው መመልከታቸውንም ለዶችቨለ ተናግረዋል። ሰው እየወጣ ነው። አላማጣም ወጥተዋል። ከኮረም ያው እየወጣ ነው። የኔ ራሱ ወጥቻለሁ። ሰቆጣ ነው ያለሁት። ትናንት ነው የወጣሁት። ነ በዚህ በአሸንጌ በኩል መጥተዋል። አዎ የወጣ ነው ግን ፌዴራል ፖሊሶች ተመለሱ ምናምን እያሉ ነው። እንደዛ ነው ያለው ነገሩ። የወሎ አማራ የማንነትና ወሰን አስመላሽ ሊቀመንበርና የአላማጣ ከተማ ከንቲባ አቶ ኃይሉ አበራ ምንም እንኳ የትግራይ ተዋጊዎች ከተሞችን መቆጣጠር ባይችሉም በየተራሮች አሉ ብለዋል። ህብረተሰቡም ያለውን ስጋት በመፍራት እየተፈናቀለ መሆኑን ለባህር ዳር ወኪላችን አለምነው መኮንን አረጋግጠዋል። የምሽቱ ዜና መጽሔታችን በዚህ ርዕሰ ጉዳይ ላይም ዝርዝር ዘገባ ይዟል። የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት ብሪታንያና ሰሜን አየርላንድ ጋር በመተባበር ለኢትዮጵያውያን ተረጂዎች የሚውል ዓለም አቀፍ የገንዘብ ማሰባሰብ መርሃ ግብር ጄኔቫ ሲውዘርላንድ ውስጥ እያካሄዱ ነው። በተያዘው የጎርጎርሳውያኑ 2024 ለኢትዮጵያውያን ተረጂዎች ሰብአዊ እርዳታ ለማቅረብ 3.2 ቢሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዛሬ በመርሃ ግብሩ መክፈቻ ላይ በድጋሚ አስታውቋል። ነገር ግን ሰብአዊ እርዳታውን ለማድረስ ከሚያስፈልገው ገንዘብ ውስጥ እስካሁን ከለጋሾች ማሰባሰብ የተቻለው ከአምስት በመቶ በታች እንደሆነ ዓለማቀፉ ድርጅት ገልጿል። በዛሬው የጄኔቫው መርሃ ግብር ከለጋሾች ለመሰብሰብ የታቀደው በጣም አስቸኳይ ለሆኑ ሰብአዊ ድጋፎች የሚውል አንድ ቢሊዮን ዶላር መሆኑ ነው የተመለከተው። በኢትዮጵያ 4.5 ሚሊዮን የውስጥ ተፈናቃዮችን ጨምሮ ከ21 ሚሊዮን በላይ ሰዎች አስቸኳይ እርዳታ ያስፈልጋቸዋል። የሰብአዊ ጉዳዮች ቢሮ ከአንድ ቀን በኋላ በከፋ የሰብአዊ ቀውስ ውስጥ ላለችው ሱዳን የሰብአዊ እርዳታ ይደርስ ዘንድ የሚያስፈልገውን 2.1 ቢሊዮን ዶላር ለማሰባሰብ ተመሳሳይ መርሃ ግብር ፈረንሳይ ፓሪስ ውስጥ ለማካሄድ ቀጠሮ ይዟል። ይህ ዶችቨለ ነው። በሱዳን ሰላማዊ ዜጎችን ሳይለዩ የሚሰነዘሩ ጥቃቶች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች ሊሆኑ እንደሚችሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አስጠነቀቁም። በሱዳን ሰብአዊ ቀውስ ያስከትለው ጦርነት አንድ ዓመት ማስቆጠሩን አስመልክቶ መግለጫ የሰጡት ዋና ጸሐፊ ጉተረሽ ጦርነቱ ከሁለት ተፋላሚዎች ባሻገር በሱዳን ህዝብ ላይ እየተካሄደ ነው ብለዋል። በጦርነቱ በአስር ሺዎች የሚቆጠሩ ሱዳናውያን ለእልቂት፣ በሚሊዮን የሚቆጠሩትን ደግሞ ከቤት ንብረታቸው አፈናቅሏል ያሉት ጉተረሽ ሰላማዊ ሰዎችን ሳይነጥል የሚደረግ ጦርነት ንጹሐንን ከመግደል ፣ ማቁሰልና ማፈናቀል ባሻገር ህዝቡ በሽብር ውስጥ እንዲኖር አስገድዶታል ብለዋል። ይህ ደግሞ የጦር ወንጀልና በሰብአዊነት ላይ የተቃጣ ወንጀል ነው በማለት ጉተሬስ ገልጸዋል። ከሱዳን የህዝብ ቁጥር አንድ አራተኛውን በሚሸፍነው በምዕራብ ዳርፉር ኤልፋሽር ዳግም ባገረሸውና ብሔርን መሰረት ያደረገው ግጭት እጅጉን እንደሚያሳስባቸው ዋና ጸሐፊው ለጋዜጠኞች በሰጡት በዚሁ መግለጫቸው ጠቅሰዋል። የዳርፉሩ አዲስ ግጭት ወደ ከፋ የእርስ በርስ ጦርነት እንዳይሸጋገርም አስግቷል። የእስራኤል ወታደሮች ደቡባዊ የጋዛ ሰርጥን ለቀው መውጣታቸውን ተከትሎ አንድ ሺ ቶን የሚመዝኑ ያልፈነዱ ቦምቦች በትምህርት ቤቶች ውስጥ ማግኘቱን የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ጉዳይ ኤጀንሲ አስታወቀ። የቦምቦቹ መገኘት በሰርጡ በተረጋጋ ሁኔታ እርዳታ ለማድረስ ብርቱ ተግዳሮት ሳያስከትል እንደማይቀርም አስግቷል። የመንግስታቱ ድርጅት የስደተኞች ጉዳይ እንዳለው የእስራኤል ወታደሮች ዋነኛዋን ካን የኑስ ማዕከላዊ የከተማ ክፍል ለቀው መውጣታቸውን ተከትሎ በተደረገ አሰሳ ቦምቦቹ ተገኝተዋል። በአካባቢው በሺዎች የሚቆጠሩ ስደተኞች ምግብና መጠለያን ጨምሮ ለህይወት አድን መሠረታዊ አቅርቦቶች በአስቸኳይ እንደሚያስፈልግም ድርጅቱ አሳስቧል። የመንግሥታቱ ድርጅት በቅርቡ ባወጣው መረጃ የጋዛ ሰርጥን ከፈንጂዎች ለማጽዳት በሚሊዮኖች የሚቆጠር ዶላር እንደሚያስፈልግና ምናልባትም ረዥም ዓመታት ሊወስድ ይችላል። በጋዛ ሰርጥ ከስድስት ወራት በላይ ባስቆጠረው የእስራኤል ሐማስ ጦርነት አብዛኞቹ ሕፃናትና ሴቶች የሆኑ 33,843 ፍልስጤማውያን ተገድለዋል። እስራኤል በጋዛ ሰርጥ እያደረሰች ያለው ጥቃት አሁንም ድረስ አላባራም። በመጨረሻም የአውሮፓ ህብረት፣ በኢራን የድሮን ቴክኖሎጂ ላይ ያነጣጠረ አዲስ ማዕቀብ እንዲጣል ፍላጎቷ መሆኑን ጀርመን አስታወቀች። ጀርመን የህብረቱን አዲስ ማዕቀብ ይጣል ጥያቄ ያቀረበችው ኢራን ባለፈው ቅዳሜ ሌሊት በእስራኤል ላይ መጠነ ሰፊ የድሮንና የሚሳይል ጥቃት ማድረሷን ተከትሎንም በኢራን የድሮን ቴክኖሎጂ ላይ የሚጣለው ማዕቀብ ለተራዘመ ጊዜ እንዲቆይ ከፈረንሳይና ከሌሎች የህብረቱ አቻዎቻቸው ጋር መነጋገራቸውን የጀርመኗ የውጭ ጉዳይ ሚኒስትር አናሌና ቤርቦክ ተናግረዋል። ቤርቦክ እስራኤልን ለመጎብኘት ዛሬ ከመነሳታቸው በፊት ለጋዜጠኞች በሰጡት መግለጫ ማዕቀቡን የመጣል እርምጃ እንደሚወስዱ ተስፋቸውን አጋርተዋል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስትር አናሌና ቤርክቦክ ዛሬ ወደ እስራኤል አቅንተዋል። የውጭ ጉዳይ ሚኒስትሯ ከኢራን ጥቃት በኋላ በእስራኤልና ኢራን መካከል የሰፈነው ውጥረት እንዳይባባስ መከላከል በሚቻልባት ሁኔታ ላይ ከባለሥልጣናት ጋር እንደሚነጋገሩ ሮይተርስ ዘግቧል። ኢራን በእስራኤል ላይ መጠነ ሰፊ የድሮንና ሚሳይል ጥቃት መሰንዘሯን ቀድሞ ካወገዙት ሀገራት መካከል ጀርመን አንዷ ናት። ይህ ዶቸቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። የፕሪቶሪያው የሰላም ስምምነት ጠላት የሆኑ ኃይሎች ግጭት ለመፍጠር እየጣሩ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከሰሱም። የአማራ ብሔራዊ ንቅናቄ አብን በበኩሉ ህወሓት ለአራተኛ ዙር በህዝባችን ላይ ግጭት ቀስቅሷል ሲል ከሷል። ሰሞኑን በራያ አላማጣ ወረዳ አንዳንድ አካባቢዎች ከተፈጠረው አለመረጋጋት ጋር በተያያዘ በ10 ሺህ የሚቆጠሩ የአላማጣና ኮረም ነዋሪዎች ወደ ቆቦና ሰቆጣ መፈናቀላቸውን ተናግረዋል። የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት ብሪታንያና ሰሜን አየርላንድ ጋር በመተባበር ለኢትዮጵያውያን ተረጂዎች የሚውል ዓለም አቀፍ የገንዘብ ማሰባሰብ መርሃ ግብር ጄኔቫ፣ ስዊዘርላንድ ውስጥ እያካሄዱ ነው። በሱዳን ሰላማዊ ዜጎችን ሳይለዩ የሚሰነዘሩ ጥቃቶች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች ሊሆኑ እንደሚችሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስጠነቀቁም። እስራኤል ወታደሮች ደቡባዊ የጋዛ ሰርጥን ለቀው መውጣታቸውን ተከትሎ አንድ ሺህ ቶን የሚመዝኑ ያልፈነዱ ቦምቦች በትምህርት ቤቶች ውስጥ ማግኘቱን የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ጉዳይ ኤጀንሲ አስታወቅም። የአውሮፓ ሕብረት በኢራን የድሮን ቴክኖሎጂ ላይ ያነጣጠረ አዲስ ማዕቀብ እንዲጣል ፍላጎቷ መሆኑን ጀርመን አስታውቃለች። ዜናው በዚሁ አበቃ። ጤና ይስጥልን።